በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ የሰኞ ህዳር 14 2013 ዓ ም ዝግጅታችን አሁን ጀመረ። የጠቅላይ ሚኒስትሩ የ72 ሰዓት ማስጠንቀቂያና ምላሾች ዘገባለን ይሄ የሰባ ሁለት ሰዓታት ዴድላይን ይሄ ለመጀመሪያ ጊዜ አይደለም። ባለፈውም እንደዚህ ተብሎ ነበር። እኔ እስከሚገባኝ ድረስ ይሄ በጭራሽ መሰረት ያለውና በእውነታ ላይ መሬት ላይ ባለው እውነታ ላይ የተመሰረተ አይደለም። ይሄ ጥሩ እርምጃ ነው፣ ጥንቃቄ የተሞላበት በተለይ ለምስኪኑ ሁል ጊዜ ተጠቂ ለሚሆነው ጉዳተኛ ለሚሆነው ህዝብ በዚህ ወቅት መቀሌ ውስጥ ለሚኖረው ህዝብ ትልቅ ኃላፊነት የተሰማው ውሳኔ ነው የሰጡት ብዬ ነው የማስበው። ቀደም ብሎ የሰማችኋቸው ትግራይ ህዝብ ደህንነትና ፍትህን በተመለከተ በዋሽንግተን ዲሲ የዲፕሎማሲና የአድቮኬሲ ስራ የሚሰራ ድርጅት ስራ አስፈጻሚ ኮሚቴ አባል አቶ የማነ ሀለፎም ሲሆኑ፣ ተከትሎ የሰማችሁት ደግሞ በዋሽንግተን ዲሲ በኢትዮጵያ የተለያዩ ጉዳዮች ላይ በአንቂነት የሚሳተፉትን አቶ ከባዱ ሙሉቀን በላቸውን ነው። በአብይ ርዕስ ዘገባ እናስደምጣችኋለን። ዘጠኝ የሚሆኑ የሲቪል ማህበራትና ከጾታ ጋር የሚሰሩ ግብረ ሰናይ ተቋማት በፌዴራል መንግስትና በትግራይ ክልል ገዢ ፓርቲ ህወሀት መካከል እየተካሄደ ያለው ጦርነት እንዲቆም ጠየቁ። በመከላከያ ሰራዊት ቁጥጥር ስር በሚገኙት የአላማጣ ከተማና ዙሪያ የገጠር ቀበሌዎች ጊዜያዊ አስተዳደር ተቋቁመዋል ተብሏል። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ ጤና ያስጥልኝ። እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ የትግራይ ክልል ከጦርነቱ ሸሽተው በሺዎች የተቆጠሩ ሰዎች ወደ ሱዳን እየተሰደዱ በሚገኙበት በአሁኑ ወቅት በክልሉ ያሉ ሁለት ነጥብ ሶስት ሚሊዮን ህጻናት አጣዳፊ ሰብአዊ እርዳታ የሚያስፈልጋቸው መሆኑን የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ አስታውቋል። የድርጅቱ ዋና ዲሬክተር ሄንሪ ታፎር በዚሁ ጉዳይ ዙሪያ የሰጡትን መግለጫ ስመኝሽ የቆየ ታቀርበዋለች። በወሩ መጀመሪያ ላይ በኢትዮጵያ ትግራይ ክልል ውስጥ የተቀሰቀሰውን ውጊያ ተከትሎ ወደ ሰላሳ ሺህ የሚጠጉ ሰዎች ወደ ጎረቤት ሀገር ሱዳን ተሰደዋል። በተባበሩት መንግስታት የህጻናት መርጃ ድርጅት ግምት መሰረት ከነዚህ በስደተኛ ካምፖች ውስጥ ተመዝግበው ከሚገኙት መካከል አስራ ሁለት ሺህ የሚሆኑት ህጻናት ሲሆኑ አንዳንዶቹ ያለምንም ወላጅ ወይም ዘመድ ብቻቸውን የተሰደዱ ናቸው። በመንግስታት ድርጅቱ ዋና ጸሐፊ የሆኑት ሄንሪታ ፎር እንደተናገሩት በትግራይ ክልል ውስጥ እንቅስቃሴ በመገደቡና የመገናኛ መንገዶች በመቋረጣቸው ሰብአዊ እርዳታ የሚያስፈልጋቸው ወደ ሁለት ነጥብ ሶስት ሚሊየን የሚጠጉ ህጻናትን መድረስ እንዳልተቻለ ተናግረዋል። ያለው ሁኔታ ለህጻናት እጅግ መጥፎ ነው። ለመኖር አስፈላጊ የሆኑትን የጤና የተመጣጠነ ምግብ፣ ውሃና የጽዳት መቆጣጠሪያ የመሳሰሉ እርዳታዎችን በአስቸኳይ ለማድረስ ከአጋሮቻችን ጋር በመሆን እየሰራን ነው። በመጪዎቹ ቀናትና ሳምንታት ተጨማሪ ሁለት መቶ ሺህ ሰዎች ወደ ሱዳን ሊሰደዱ ይችላሉ ተብሎ በሚጠበቅበት በአሁኑ ሰዓት እያደገ የሚመጣውን ፍላጎት ለማስተናገድ ተጨማሪ እርዳታ እንደሚያስፈልግም ፎር ጨምረው ገልጸዋል። ያለው ሁኔታ በዚህ መልኩ ሳይካረር በፊትም ቢያንስ ወደ 54 ሺህ የሚጠጉ ህጻናት በክልል ውስጥ የሚገኙ የስደተኛ ጣቢያዎች ይኖሩ እንደነበር የገለጹት ፎር ከነዚህ ውስጥ 36 ሺህ የሚሆኑት በተፈጥሮ አደጋዎችና የትጥቅ ትግሎች ምክንያት በሀገር ውስጥ የተፈናቀሉ መሆናቸውንም አስረድተዋል። ፎር አክለው በግጭት ውስጥ ያሉ ሁሉም አካላት፣ ሰብአዊ እርዳታ ሰጪዎች ለሁሉም የተጎዱ ሰዎች ፈጣንና ዘላቂ እርዳታ ለማድረስ እንዲችሉ ህጻናቱ ከማንኛውም አደጋ የተጠበቁ እንዲሆኑና ህዝብ በሚበዛባቸው ቦታዎችና እንደ ትምህርት ቤት፣ የጤና ጣቢያና የውሃ አገልግሎት የመሳሰሉ መገልገያ ተቋማት ላይ የፈንጂ ጥቃቶችን እንዳያደርሱ ጥሪ አቅርበዋል። ስመኝሽን፣ ለዘገባ አመሰግናለሁ። ህገ መንግስታዊ ስርዓት በኃይል በመናድና አገር ለማፍረስ ከሚያሴሩ ወገኖች ጋር እየሰሩ ናቸው በማለት በክልሉ መንግስት በቁጥጥር ስር ከዋሉ ሀያ የወላይታ ዞን አመራሮች ውስጥ የ13 ተጠርጣሪዎች ምርመራ ተቋርጧል። አቶ ዳጋቶ ኩምቤን ጨምሮ በሌሎች ሰባት ተጠርጣሪዎች ላይ ደግሞ ክስ የተመሰረተ መሆኑን ጠበቃቸው አቶ ተመስገን ዋጅራ ለአሜሪካ ድምፅ ገልጸዋል። የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር ጄኔራል ዘላለም መንግስቴ የወላይታ አመራሮች ከህወሀት ቀጥታ ተልዕኮ እየተሰጣቸው ይንቀሳቀሱ ነበር ሲሉ ዛሬ ለኢትዮጵያ ቴሌቪዥን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው። ህገ መንግስታዊ ስርዓት በኃይል ለመናድና አገር ለማፍረስ ከሚሰሩ ቡድኖች ጋር አሲሪዋል በማለት የደቡብ ክልል መንግስት አስሯቸው ከነበሩ ሀያ ተጠርጣሪዎች ውስጥ አብዛኛዎቹ በነጻ መለቀቃቸው ተገልጧል። የወላይታ ዞን አስተዳደር የነበሩ አቶ ወዳጋ ተኩምበን ጨምሮ በሌሎች ሰባት ተጠርጣሪዎች ላይ ደግሞ የፌዴራል ከፍተኛ ፍርድ ቤት ክስ እንደመሰረተባቸው ጠበቃቸው አቶ ተመስገን ዋጅራ ለአሜሪካ ድምፅ ሬዲዮ ተናግሯል። ከሀያዎቹ ውስጥ በመራ ማስረጃ አላገኝንም ብለው የአስራ ሶስት ሰው መዝገብ እንደዘጋ ነው አካባቢ በችሎት የገለጸው በሰባቱ ላይ ፋይል ከፍች ያለ ናያ። በምን ጉዳይ ተከሰሱት? ህገ መንግስታዊ ስርዓት በኃይል ማፍረስ የሚል ነገር ነው እንግዲህ እየተነገረን ክሱ ስላልደረሰም በእርግጥ ይሄ ነው የሚለው ነገር ማወቅ አልቻለም። ዛሬ ክስ ተመሰረተባቸው ከተባሉ ውስጥ የውላይታ ዞን አስተዳዳሪ የነበሩ አቶ ዳጋቶ ኩምቤ ምክትላቸው አቶ ጎበዘጎዳና የዞኑ የብልጽግና ፓርቲ ጽህፈት ቤት ኃላፊ የነበሩት አቶ ጥበቡ ዮሐንስና ና ወይዘሮ ፀሐይ ገብረ ሚካኤል እንደሚገኙበትም ጠበቃቸው አቶ ተመዝገን ገልጠዋል። አስራ ሶስት ተጠርጣሪዎች በነፃ የተሰናበቱበትም ምክንያት ለችሎቱ ተገልጧል ብለዋል። የአስራ ሶስቱን ማስረጃ ስላልተገኘ ነው። ሌሎቹ ላይ እንግዲህ ማስረጃ አግኝቻለሁ፣ ክስ መስርቻለሁ ነው ያለው። የፌዴራል ፖሊስ ኮሚሽነር ምክትል ኮሚሽነር ጀነራል ዘላለም መንግስቴ ዛሬ በብሔራዊ ቴሌቪዥን ጣቢያ በቀጥታ ውይይት ላይ ተጋብዞ እንዳሉት የወላይት አመራሮች ከህወት ተልኮ የተሰጣቸው ይንቀሳቀሱ ነበር። ዞኑ የክልልነት ጥያቄ ጠይቋል። ለማንኛውም ጥያቄ እየታየ ባለበት ከዚህ ውጭ ባፈነገጠ መንገድ የስልክ ግንኙነቶቹ ባሻገር በአካል በተለያየ ሽፋን ወደ ቦታውም እየሄዱ ከዛም ወደ ቦታው ሰው እየመጣ በኃይል ክልልነት ጥያቄዎችን ለማወጅ እንቅስቃሴዎች የነበሩበትና በቁጥጥር ስር ውለው ምርመራቸው ተጣርቶ በፍርድ ቤት ሂደት ላይ ነው። ከዚህ ጀርባ ያለምንም ማጋነን በቀጥታ በእቅድ የሚመራ ፕሮግራም እንደነበረ ማስረጃዎቻችን ባለፉት ሁለት ዓመታት በደቡብ ክልል በተነሱ ሁከት ውስጥም እጃቸው እንደነበር ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የእስራኤል ጠቅላይ ሚኒስትር በንጃሚን ነተንያሁ ከልዑል አልጋውራሹ መሐመድ ቢን ሳልማን እና ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ጋር ለመወያየት ትናንትና በምስጢር ወደ ሳውዲ አረቢያ ተጉዘው እንደነበረ የእስራኤል የዜና ማሰራጫዎች ዘገቡ። ከጠቅላይ ሚኒስትሩ ጋር የእስራኤል የብሔራዊ ደህንነት ድርጅት የሞሳድ ዋና ኃላፊ ዮሲ ኮህንን ጨምሮ ሌሎች መጓዛቸውን የገለጹት ዘገባዎቹ የበረራ ክትትል መረጃዎችን ዋቢ አድርገው አንዲት የግል ጀት ከቴል አቪቭ ተነስታ ሳውዲ አረቢያ ኒዮም ከተማ ማረፏንና ከዚያም ከሰዓታት በኋላ መመለሷን ገልጸዋል። በጉዳዩ ላይ ከጠቅላይ ሚኒስትር ኔተንያሁ ጽህፈት ቤት የተሰጠ አስተያየት የለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርም ሚኒስትር ፖምፔዮ እኒውም ከተማ ላይ ከሳውዲ ልዑል አልጋውራሽ መሐመድ ቤን ሳልማን ጋር መገናኘታቸውን አስመልክቶ ትናንት እሁድ ባወጣው መግለጫ ላይ የእስራኤል ጠቅላይ ሚኒስትር ኔተንያሁን አላነሳም። የውጭ ጉዳይ ሚኒስቴር ተቀዳሚ ምክትል ቃል አቀባይ ኬል ብራውን የሳውዲው አልጋውራሽና ሚኒስትር ፖምፔዮ ኢራን በክልሉ የምታሳየውን የጉልበተኝነት ባህሪ ለመገዳደር የሰላጤው ሀገሮች በአንድነት መቆም እንዳለባቸው፣ ለየመኑ ግጭትም የፖለቲካ መፍትሄ ማግኘት አስፈላጊ መሆኑን በተመለከተ ተወያይተዋል ብለዋል። የዩናይትድ ስቴትስ ተመራጩ ፕሬዝደንት ጆ ባይደን በነገ ዕለት ማክሰኞ የመጀመሪያዎቹን የካቢኔያቸውን አባላት ይሰይማሉ ተብሎ ይጠበቃል። ከመካከላቸው አንዱ የቀድሞ ምክትል የውጭ ጉዳይ ሚኒስትር የነበሩት አንቶኒ ብሊንከን የውጭ ጉዳይ ሚኒስትራቸው እንዲሆኑ የመረጧቸው መሆኑ እየተነገረ ነው። አንቶኒ ብሊንከን ጆ ባይደን በፕሬዝደንት ባራክ ኦባማ አስተዳደር ዘመን ምክትል ፕሬዚደንት በነበሩበት ጊዜ በከፍተኛ የብሔራዊ ጸጥታ ኃላፊነት በቅርበት አብረዋቸው የሰሩ ናቸው። የውጭ ጉዳይ ሚኒስትራቸው ሊያደርጓቸው መሆኑን ትናንት ማታ በርካታ የዜና ማሰራጫዎች ዘግበውታል። ተመራጩ ፕሬዚደንት መሆናቸው የታወጀላቸው ጆ ባይደን ዩናይትድ ስቴትስን ፕሬዚደንት ዶናልድ ትራምፕ እንድትወጣ ወዳደረጉባቸው በርካታ ዓለም አቀፍ ህብረቶች ተመልሳ እንድትገባ ለማድረግ ዝግጁ መሆናቸው ይስተዋላል። የ58 ዓመቱ አንቶኒ ብሊንከን ለ20 ዓመታት በዩናይትድ ስቴትስ የውጭ ጉዳዮች የውሳኔ ሰጪነት ቦታ የሰሩ አንጋፋ ሰው ሲሆኑ በበርካታ የዜና ማሰራጫዎች እንደተገለጸውም ከጆ ባይደን ጋር ዩናይትድ ስቴትስ በዓለም አቀፍ ጉዳዮች ወደ መሪነት ሚናዋ መመለስ እንዳለባት ይስማሙበታል። ዶናልድ ትራምፕ ቅድሚያ ለአሜሪካ አሜሪካ ፈርስት የሚለው መርሃቸው ዩናይትድ ስቴትስን የረጅም ጊዜ አጋሮቿ ከሆኑ ሀገሮች ጋር እንዳቃቃረ ይታወቃል። ጆ ባይደን በአውሮፓውያን ጥር ሀያ ቃለ መሐላ ፈጽመው ስልጣን ሲረከቡ በጥቂት ቀናት ውስጥ የትራምፕ ፖሊሲን ቀልብሰው የፓሪሱ የአየር ንብረት ስምምነትን እንድትቀላቀል ከዓለም የጤና ድርጅትም እንዳትወጣ ያደርጋሉ ተብለዋል። የብሪታንያ የመድኃኒት ኩባንያ አስትራዜኔካ በሰራው የኮቪድ-19 መከላከያ ክትባት ሙከራ ከፍተኛ ውጤት ማየቱን ዛሬ አስታወቀ። ብሪታንያና ና ብራዚል ውስጥ ክትባቱን ለሙከራ በወሰዱት በአንዳቸውም በጎ ፈቃደኞች ላይ ከባድ ሕመም የሚሆን ሆስፒታል የገባ እንደሌለ ነው የገለጸው። የሙከራ ክትባቱ በሁለት ጊዜ ተሰጥቶ የመጀመሪያው ዘጠና ከመቶ ሁለተኛው ሰባ ከመቶ ውጤት ማሳየቱን ኩባንያው አስታውቋል። ተጨማሪ ጥናትና ግምገማ ይካሄድበታልም ብሏል። ክትባቱ በማደግ ላይ ላሉ ሀገሮች ተደራሽ እንዲሆን የዓለም የጤና ድርጅት በአጣዳፊ ሁኔታ ጥቅም ላይ የሚውሉ ክትባቶች መዝገብ ውስጥ እንዲያስገባልን እንጠይቃለን ሲልም አስታውቋል። ድርጅቱ ቀደም ብሎ የዩናይትድ ስቴትስ ሞደርና እና ፋይዘር ኩባንያዎች የሙከራ ክትባቶቻቸው ከፍተኛ ውጤት ማግኘታቸውን እንደተናገሩ የሚዘነጋ አይደለም። ይህ በዚህ እንዳለ ሀገሮች የኮቪድ-19 ክትባቶችን የሚያከፋፍሉባቸውን እቅዶች እያሰናዱ ሲሆን ጀርመንና ዩናይትድ ስቴትስ የተወሰኑ የህብረተሰብ ክፍሎችን በሚቀጥለው ወር መክተብ ሊጀምሩ እየተዘጋጁ ናቸው። የጀርመን የጤና ሚኒስትር ሄንስ ስፓን ትናንቱን ለጋዜጠኞች በሰጡት ቃል ይሄ የአውሮፓ አመት ከማብቃቱ በፊት አንዱ ክትባት ስራ ላይ እንዲውል ፈቃድ ያገኛል ብለን ተስፋ ማድረግ ምክንያታዊ ነው ብለዋል። አንዴ ፈቃዱ ከተገኘ ወዲያውኑ መስጠት ይጀመራል ነው ያሉት። ዩናይትድ ስቴትስም አንዳንዶቹን የህብረተሰብ ክፍሎች እንደ አውሮፓውያን አቆጣጠር ታህሳስ 12 ማለትም የፌዴራሉ መንግስት የምግብና የመድኃኒት አስተዳደር ኤፍዲኤ የፋይዘርን ክትባት የፈቃድ ማመልከቻ ከሚመለከትበት ዕለት ከሁለት ቀን በኋላ ነው የሚሆነው። ዩናይትድ ስቴትስ ውስጥ በቀዳሚነት ክትባቱ ከሚሰጣቸው መካከል ለኮቪድ-19 አብዝተው የተጋለጡ የጤና ሰራተኞች እንደሚገኙባቸው ተጠቁሟል። ይህ በዚህ እንዳለ ባሳለፍነው ሳምንት መጨረሻ የጂ 20 አባል ሀገሮች መሪዎች ጉባኤ ላይ የባለጸጎቹ ሀገሮች መሪዎች የኮቪድ-19 ክትባት ለድሆችና ተጋላጭ ለሆኑ ማህበረሰቦች እንደሚደርስ ለማረጋገጥ ቃል ገብተዋል። በሌላ በኩል የፊታችን ሐሙስ ዩናይትድ ስቴትስ ውስጥ ለሚከበረውና አያሌ አሜሪካውያን ከየቤተሰቦቻቸው ጋር ለማዋል የሚጓዙበት የምስጋና ቀን በዓል ቤተሰቦች በየቤታቸው ሆነው እንዲያሳልፉት የጤና ባለስልጣናትና ሰራተኞች እየተማጸኑ ናቸው። ለጉዟችሁ ስትነሱ በምርመራ ከቫይረሱ ነፃ መሆናችሁ ሊያዝናናችሁ አይገባም። በጉዟችሁ ላይ ለቫይረሱ ተጋልጣችሁ ለበዓሉ የምትሄዱበት ቦታ ለሌሎች ልታስተላልፉ ትችላላችሁና ሲሉ አስጠንቅቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ታየን ለዜናዎቹ እናመሰግናለን። የምታዳምጡት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የሰኞ ህዳር 14 2013 ዓ ም ዝግጅታችንን ነው። ከጦርነት አንዳችም ጥቅም የለውም አንድ ቀን አንድ ደቂቃ በዋልኩ ቁጥር ውድመት ነው የሚያስከትለው። ይህ መሆኑ ምንም ያለ ጥርጥር ነው የምናገረው። የትግራይ ህዝብም ከልምዱም ጭምር ያውቀዋል ማሳጠር የሚችለው እዛም ጦር ያለ አይደለም እዚህ ከኋላ ያለንም አይደለንም። የበለጠ የሚያሳጥረው ራሱ ህዝቡ ነው። መጀመሪያ በሆይ ሆይታ ላይ እና በበለው በለው ላይ ይጀመርና ነገር ግን መጨረሻ ላይ ይሄ ነገር እውነታው ከአንድ አገር ከፍተኛ የህዝብ ድጋፍ ካለው የጦር ኃይል ጋር ተዋግቶ ማሸነፍ እንደማይቻል ያውቃሉም ይሄንን። እንደ ቅደም ተከተላቸው ብርጋደር ጄኔራል አሰፋ አፈሮም እና ብርጋደር ጄኔራል መስፍን ሀይሌን ነው። በሰሞነኛው ወቅታዊ የኢትዮጵያ ጉዳይ በትግራይ በኢትዮጵያ የመከላከያ ሰራዊት ና በህወሓት በሚመራው የክልሉ ኃይል መካከል በመካሄድ ላይ ባለው ውጊያ ዙሪያ ወታደራዊ ትንታኔና አስተያየቶች ሰጥተውናል። በውጊያው ከሁለቱም ወገን ጋር በቀጥታ ተሳታፊነት የሌላቸው ሶስቱ አንጋፋ የጦር መኮንኖች በሁለተኛው አጋማሽ ክፍለ ጊዜ ይመለሳሉ ጠብቋቸው ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ አስተያየቶቻችሁን አካፍሉን ጥያቄም ካላችሁ በተመረጡና በጨዋ ቋንቋ በተገለጹ የጽሑፍ መልእክቶች አስተያየቶቻችሁን አድርሱን። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። ይህንን መልእክት ካለፉት ሰባትና ስምንት ወራት ጀምሮ እየነገርናችሁ ነው። ይህንን መልእክት እንደገና ለማስታወስ የተገደድኩትም ባለፈው አርብና ቅዳሜ እንዲህ የቴክኒክ ችግር አጋጥሞን በፕሮግራማችን ላይ መዘበራረቆች ተሰምተው ነበረ። ይቅርታን ጠይቃችኋለን። እንዲህ ያሉ ስህተቶች እንዳይደገሙም ጠንክረን በመስራት ፕሮግራሞቻችንን ወደ እናንተ ለማድረስ ጥረታችንን እንቀጥላለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። የኢትዮጵያ መከላከያ ኃይል በሶስት ምዕራፎች ከፍሎ የጀመረውን ዘመቻ ወደ ማጠናቀቁ መሆኑን በመጥቀስ የህወሀት መሪዎች እጃቸውን እንዲሰጡ የሚያሳስብ መልእክት ጠቅላይ ሚኒስትር አብይ አህመድ ትላንት አውጥተዋል። የህወሀት መሪዎች ግን መልእክቱን እያጣጣሉት ነው። በሌላ በኩል ደግሞ የጠቅላይ ሚኒስትሩን ማሳሰቢያ የሚኮንኑና የሚደግፉ በየበኩላቸው ዩናይትድ ስቴትስ ውስጥ የሚኖሩ ትውልደ ኢትዮጵያ ሁኔታዎችን ዓለም አቀፉ ማህበረሰብ እንዲገነዘብ ለማድረግ እንጥራለን እያሉ በመንቀሳቀስ ላይ ናቸው። ዝርዝሩን ሰለሞን አባተ ያቀርበዋል። ትግራይ ክልል ውስጥ የጀመርነው ህግን የማስከበር እርምጃ ሁለተኛ ምዕራፍ ተጠናቋል ብሎ ይጀምራል የጠቅላይ ሚኒስትሩ መልእክት። ባለፉት ሁለት ምዕራፎች ሰራዊቱ ፈጽሞታል ያሉትን ተግባርና የህወሀት መሪዎች አድርሰዋቸዋል ያሏቸውን በዝርዝር ያሰፈረው የጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ሦስተኛውና የመጨረሻው ያሉት ምዕራፍ በመቀሌ የሚካሄድና የህወሀትን መሪዎች ለህግ የማቅረብ ከፍተኛ ጥበብ፣ ጥንቃቄና ትዕግስትን የሚጠይቅ መሆኑን አመልክተዋል። ህወሀት መቀሌ ከተማ ውስጥ የሃይማኖት ተቋማትን፣ ሆቴሎችን፣ የመንግሥት ተቋማትን፣ የህዝብ መኖሪያ መንደሮችን፣ ትምህርት ቤቶችን፣ ቅርሳ ቅርሶችንና መካነ መቃብሮችን ሳይቀር እንደ ምሽግ ተጠቅሞባቸዋል ይላል የጠቅላይ ሚኒስትሩ የጽሁፍ መልእክት። የመቀሌ ከተማ ነዋሪዎች ከሰራዊቱ ጎን እንዲቆሙ ጠቅላይ ሚኒስትሩ ጠይቀው፣ ለጥቂት ስግብግብ ጁንታዎች ሲባል አንድም ሰው መሞት አንዲትም ንብረት መውደም የለበትም ብለዋል። የትግራይ ልዩ ኃይልና ሚሊሺያ አባላትም እጃቸውን እንዲሰጡ አሳስበዋል። የጁንታው አባላት ይላሉ ጠቅላይ ሚኒስትሩ በመቀጠል፣ የጥፋት ጉዞአችሁ ጀንበሯ እየጠለቀች መሆኑን አምናችሁ ከማትወጡበት ቅርቃር ውስጥ መግባታችሁን ተገንዝባችሁ በቀጣይ ሰባ ሁለት ሰዓታት ውስጥ እጃችሁን በሰላም እንድትሰጡ እንጠይቃችኋለን። ይህንን ጥሪ የመጨረሻ ብለውታል ጠቅላይ ሚኒስትር አብይ አህመድ። ቀያቸውን ጥለው ወደ ተለያዩ አካባቢዎች የሸሹትን ለመመለስ የተፈናቀሉትን ለማቋቋም መሠረተ ልማቶችን ለመጠገን በተቆጣጠሯቸው አካባቢዎችም ሰው ወደ መደበኛ ሕይወቱ እንዲመለስ ዝግጅት ማድረጋቸውን አመልክተው ኢትዮጵያውያን ከጎናቸው እንዲቆሙ ጠይቀዋል። በሌላ በኩል ግን ዛሬ በትግራይ ቴሌቪዥን ቀርበው የተናገሩት የክልሉና የህወሀት መሪ ዶክተር ደብረ ጽዮን ገብረ ሚካኤል የጠቅላይ ሚኒስትሩን መልእክት ማለቂያ የሌለው የሰባ ሁለት ሰዓታት ማስጠንቀቂያ ብለውታል። የተራዘመውም በጽናት ስለመከት ናቸው ነው ፍላጎታቸው። በተሰጡት ሰዓታት ማለቅ እንዳይችል ያደረገው ጽኑ መከታችን ነው። የእኛ ፍላጎት የጊዜ ማጠርና መርዘም ሳይሆን ሙሉ ድል ማድረግ ነው ብለዋል። በትናንትናው ዕለት በሦስት ግንባሮች ለየት ያሉ ያሏቸው ክንዋኔዎች መፈጸማቸውን ተናግረው የውጊያ አቅማችን ከቀን ወደ ቀን መልክ እየያዘ መምጣቱን ያሳየን ነበር ብለዋል ዶክተር ደብረጽዮን። ይህ በእንዲህ እንዳለ የሂዩማን ራይትስ ዋች የአፍሪካ ቀንድ ዳይሬክተር ለቲሻ ቤደር ትናንት ባወጡት ትዊት ጥቅስ የትግራይ ዋና ከተማ ነዋሪዎች ራሳቸውን የማያወጡ ከሆነ በከባድ መሳሪያ እንደሚደበደቡ የኢትዮጵያ ወታደራዊ ቃል አቀባይ ዝተዋል። አንድን ሙሉ ከተማ እንደ ወታደራዊ ኢላማ መውሰድ ሕገወጥ ብቻ ሳይሆን ጅምላ ቅጣት እንደመፈጸም ይቆጠራል። የጥቅስ መጨረሻ ሲሉ አስፍረዋል። ለቤደር ትዊት አጭር ምላሽ ያሰፈሩት የዩናይትድ ስቴትስ የቀድሞ የብሔራዊ ጸጥታ አማካሪ ሱዛን ራይስ ደግሞ ጥቅስ በሌላ ቃላት የጦር ወንጀል ነው የጥቅስ መጨረሻ ብለዋል። ይህ የሁለቱ ምልልስ ትዊተር ላይ ሰፊ የግራና ቀኝ ንግግሮችና ንትርኮችን ቀስቅሷል። ሁለቱንም አነጋግረን በሌላ ዘገባ ለመመለስ እንጥራለን። ይህ በእንዲህ እንዳለ ግን የዩናይትድ ስቴትስ ነዋሪ የሆኑ ትውልደ ኢትዮጵያ አክቲቪስቶች በሁለቱም ወገን ሆነው አስተያየቶቻቸውን እየሰጡና እንቅስቃሴዎችን እያደረጉ ነው በቅድሚያ የአቶ የማነን ሀሳብ ላሰማችሁ የማነ አለፈ እባላለሁ እዚህ ሜሪላንድ ዩናይትድ ስቴትስ ውስጥ ነው የምኖረው አንድ ከፖለቲካና ከሃይማኖት ነፃ የሆነ ድርጅት አለን ትግራይ ህዝብ ደህንነትና ፍትህ በተመለከተ የዲፕሎማሲ አድቮኬሲ ስራ የሚሰራ ድርጅት ነው በስራ አስፈጻሚነት የምሰራ ሰው ነኝ ይሄ የሰባ ሁለት ሰዓታት ዴድላይን ይሄ ለመጀመሪያ ጊዜ አይደለም። ባለፈውም እንደዚህ ተብሎ ነበር። እኔ እስከሚገባኝ ድረስ ይሄ በጭራሽ መሰረት ያለውና በእውነታ ላይ መሬት ላይ ባለው እውነታ ላይ የተመሰረተ አይደለም። ስለዚህ ሲጀመር ይሄ አብይ አህመድ በትግራይ ሕዝብ ላይ አውጆት ያለው ጦርነት የተወሰኑ ግለሰቦች ወይም ደግሞ እሳቸው እንደሚሉት ወንጀለኞች የመያዝ አጀንዳ ያለው ሳይሆን የትግራይ ሕዝብን የመውረር የማንበርከክና የመደምሰስ የትግራይን ሕዝብ አንገት ለማስደፋት የሚደረግ ከውጭ ኃይሎች ከውጭ ሀገራት ጭምር ኤርትራ መንግስት ሁሉ አቅም የሚሳተፍበትና የውጭ ኃይል እንደና ዩናይትድ አረብ ኤምሬትስ ድሮን ተጠቅመው ሶስትና አራት የአማራ ክልል ደግሞ አጠቃላይ ኃይሉ ከሶስትና ከአራት ግንባር እየተደረገ ያለው የትግራይ ህዝብ እንደ ህዝብ የማጥፋት ባህሉን፣ ታሪኩን፣ ቋንቋውን፣ እሴቶቹንና አሳሰቦቹን እንደ ህዝብ ለማጥፋት እየተደረገ ያለ ወረራ ነው ብለን ነው የምናስበው። ስለዚህ ይሄ ተቀባይነት የለውም። የትግራይ ህዝብ እስከ መጨረሻ ድረስ ይፋለማል፣ ይዋጋል። ምክንያቱም ይሄ የህልውና ጉዳይ ነው። ይሄ ዘር የማጽዳት ጆኖሳይድ ሊባል የሚችል አይነት ከፍተኛ አደገኛ የሆነ ኃላፊነት የጎደለው ስራ ነው። ጠቅላይ ሚኒስትር አሁን እንኳን የጠቅላይ ሚኒስትር ብዬ ልጠራውን በጣም ይከብደኛል። አብይ አህመድ እየፈጽመ ያለው ወንጀል እጅግ በጣም ተቀባይነት የሌለው የአገር ክህደት እየፈጽመ ያለ ሰው ነው። ስለዚህ እኛ ይሄ በጭራሽ ትጉም የምንሰጠው ነገር አይደለም። ይልቁንም የትግራይ ህዝብ በየግንባሩ እያሸነፈ እንዳለ ነው የምናውቀው። በመጨረሻም የትግራይ ህዝብ አሸንፎ እንደሚወጣ እኔ ቅንጣት ጥርጥር የለኝም። አቶ የማነ የጠቀሷቸው የውጭ ኃይሎች ጦርነት ውስጥ ስለመኖራቸው ቪኦኤ ለጊዜው የተጨበጠ ማስረጃ የለውም። በሌላ በኩል ደግሞ አቶ ከባዱ የኢትዮጵያን መንግስት አቋምና እርምጃ ይደግፋሉ። ከባዱ ሙሉቀን በላቸው እባላለሁ። እዚህ ዋሽንግተን ዲሲ አካባቢ ቨርጂኒያ ምኖር ኢትዮጵያዊ አሜሪካዊ ነኝ። በተቻለ መጠን የአገሬን ጉዳይ እየተከታተልኩ ትክክለኛውን ነገር እዚህ አሜሪካ ላሉ ባለስልጣናት ለማሳወቅ እና እንዲሁም ለፍትህ እና ለነፃነት የሚደረጉ ትግሮችን ለመርዳት የአቅሜ ንጥራለ ይሄ ጥሩ እርምጃ ነው፣ ጥንቃቄ የተሞላበት በተለይ ለምስኪኑ ሁልጊዜም ተጠቂ ለሚሆነው ጉዳተኛ ለሚሆነው ህዝብ በዚህ ወቅት መቀሌ ውስጥ የሚኖረው ህዝብ ትልቅ ኃላፊነት የተሰማው ውሳኔ ነው የሰጡት ብዬ ነው የማስበው እና ከአንድም ሁለት ጊዜ ነው ይሄ የሰባ ሁለት ሰዓት ማሳሰቢያ የተሰጠው። በዚህ አጋጣሚ ተጠቅመው ንጹሐን ዜጎች ራሳቸው የማይጎዱበትን መንገድ መፈለግ ሲችሉ ቦታውን እየለቀቁ እንዲወጡ ሳይችሉ ግን በየቤታቸው እንዲቀመጡ ነው የተጠየቀው። ይሄ ነች እንግዲህ ኃላፊነት የተሞላው ውሳኔ ነው ብዬ የማስበው። እንደ በዚሁ አጋጣሚ የግሌን ደግሞ ለቲፒኤልኤፍ ወይም ለህወሓት መሪዎች የግሌን መልእክት ማስተላለፍ ብችል አንዳንድ ጊዜ እንኳን እነሱ የያዙትን መጥፎ ዓላማ የተሳሳተ ዓላማ ይቅርና ትክክለኛ ዓላማ የያያዙ ሰዎችም እንኳን ዓላማቸውን ወደፊት ለማስኬድ ሁል ጊዜ በጦርነት ሁል ጊዜ በመሳሪያ ላይሆን ይችላል። በዓለማችን ላይ ትላልቅ ለውጦች በሰላማዊ መንገድ ተገኝተዋል። ይህን ሳውዝ አፍሪካ የተሰማ ማንዴላን ታሪክ ማይቻል አጓጉል ጀብደኝነት፣ ግደለሽነት፣ ለህዝብ ደንተኝነት ይዘው ሰላማዊ ህዝብን ከሚያስጨርሱ ታሪካዊ ጠባሳም ደግሞ ከሚጥሉ ሀገራችን ውስጥ እንደዚህ አይነት ልቅት እንዲካሄድ አድርገው እጃቸውን ሰጥተው እስር ቤት ውስጥ ሆነው አላማቸው ማስተላለፍ ወይም መቀጠል የሚችሉበት መንገድ እንደ አማራጭ ቢያዩት እንኳን አትሊስት አትሊስት የመጨረሻ ትንሿን ሰብአዊ የተከተለ ውሳኔ የወሰኑ ማለት ነው እና ይህንን እንደው እንደ ኢትዮጵያዊ ምንም አይነት ሀገሬ ውስጥ በታሪክ ጥቁር ጠባሳ ተጥሎ እንዳያልፍ ለማድረግ የግል የሚያስጨንቀኝ ነገር ስለሆነ ይህንን መልእክት ለማስተላለፍ ለነሱ እፈልጋለሁ። ጠቅላይ ሚኒስትሩ የሰጡት የሰባ ሁለት ሰዓታት የጊዜ ገደብ የሚጠናቀቀው ነገ ሲሆን፣ ውጊያው እንደቀጠለ መሆኑ ይሰማል። ሁለቱም ወገኖች በተቃራኒው ጦርና ይዞታዎች ላይ ጉዳት ማድረሳቸውን እየተናገሩ ነው። ሰለሞን አባተን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ዘጠኝ የሚሆኑ የሲቪል ማህበራትና ከጾታ ጋር የሚሰሩ ግብረ ሰናይ ተቋማት በፌዴራል መንግስትና በትግራይ ክልል ገዢ ፓርቲ ህወሀት መካከል እየተካሄደ ያለው ጦርነት እንዲቆም ጠየቁ። ተቋማቱ በትግራይ ክልል ከ አንድ መቶ ሺህ በላይ ስደተኞች እንደሚገኙ ከአንድ ሚሊዮን በላይ የሚሆነው የክልሉ ህዝብ በሴፍቲኔት ተጠቃሚ እንደሆነና ከ ስድስት መቶ ሺህ በላይ የሚሆነው ህዝብ ደግሞ የምግብ እርዳታ ተጠቃሚ መሆኑን በመግለጽ ጦርነቱ ተጨማሪ ችግር ያመጣል በሚል ስጋታቸውን አጋርተዋል። የትግራይ ህዝብ በተለይም ሴቶችና ህጻናት ላይ አስከፊ የሆነ አደጋ የደቀነ ጦርነት በመሆኑ ጦርነቱ በዚሁ የማይገታ ከሆነ የሚፈጠረው ሰብአዊ ቀውስ ከፍተኛ መሆኑን በመግለጽም አሳስበዋል። በጥሪው ላይ ተሳታፊ ከሆኑት ተቋማት ውስጥ የኢትዮጵያ ሰብአዊ መብት ድርጅት ዳይሬክተር አቶ መሱድ ገበየሁና የሴታዊት አስተባባሪ ዶክተር ስህን ተፈራን ያነጋገረችው ኤደን ገረመው ተከታዩን ዘገባ አሰናድታለች። ከተጀመረ ሶስተኛ ሳምንቱ ሊዝ የአንድ ቀን እድሜ የቀረው በኢትዮጵያ የፌዴራላዊ መንግስትና በትግራይ ክልል ገዢ ፓርቲ ህወሀት መካከል እየተካሄደ ያለው ግጭት በማህበረሰብ ሰላምና ሁለንተናዊ ደህንነት ላይ የሚያስከትለውን ችግር በመገንዘብ ግጭቱ በቶሎ የሚቆምበትን መንገድ እንዲፈለግና እንዲሁም በግጭት ወቅት ሊጠበቁ የሚገቡ የምግብ፣ የመድኃኒት አቅርቦት፣ የመገናኛና የትራንስፖርት አማራጮች እንዲመቻቹ ኬር ኢትዮጵያ፣ የአፍሪካ ሴት ምሁራን ፎረም በኢትዮጵያ የቤተሰብ አገልግሎት ማህበር፣ ኒው ሚሊኒየም የተስፋና ልማት ድርጅት፣ የኢትዮጵያ የሴቶች ማህበራት ንቅናቄ፣ ፓክት ኢትዮጵያ ሮሂ ውዱ፣ የአርብቶ አደር ሴቶች ልማትና ሴታዊት የተሰኙ ዘጠኝ ተቋማት በአንድነት ጠይቀዋል። ከተቋማቱ መካከል አንዱ የሆነው የኢትዮጵያ የሰብአዊ መብት ድርጅቶች ዳይሬክተር የሆኑት አቶ መሱድ ገበየው ጥሪውን ማድረግ ያስፈለገበት ምክንያት እንዲህ ያስረዳሉ። እኛው በቅርብ ያወጣነው መግለጫ በተለይ በሰሜን ኢትዮጵያ በህወሀትና በፌዴራል መንግስት መካከል የተፈጠረው ግጭት በጦር መሳሪያ የታገዘ የሀይል እርምጃ መሆኑ ወይም ወደ ጦርነት ማምጣቱ መምራቱ በሰዓቱ በተከሰተ ጊዜ በተለይ መግለጫ ላይ አብዛኛዎቹ ከሴቶች መብት ላይ ትኩረት አድርጎ የሚሰሩ በሰብአዊ መብትም እንደዚሁ ሀገር በቀልም ዓለም አቀፍ ተቋማት የሚያሉበት ስብስት ሆኖ ለሰብአዊ መብት ሰጥ ተጋላጭ ይሆናሉ የሚባሉ የማህበረሰብ ክፍሎች ላይ ደግሞ ጉዳቱ እጅግ በጣም የከፋ እንደሚሆን ስለሚገመት ይህም ብዙ ጊዜም በነበሩ በተለያዩ አካባቢ ባሉ ግጭቶች ልንዱም ስላለ እንደ አይነት ና የማይመለስም ጉዳትም የሚያደርሱ እንደመሆናቸው መጠን በዚህ ሂደት ውስጥ ተሳትፎ ያላቸው እንግዲህ የፌደራል መንግስት እና የትግራይ ክልል መንግስት ጉዳዩን በመነጋገር መፍታት የሚችሉ ከሆነ በዛ መልክ እንዲፈጡ፣ ከዛ ውጪ ግን ወደ ሀይልና ወደ መሳሰሉት እርምጃ የሚቻይ ጉዳዩ በዛ መልክ የማይፈታ ከሆነ ብዙ የሰብአዊ ካስ ይፈጥራል። በተመሳሳይ የዚህ ጥሪ አካል ከሆኑት ተቋማት መካከል አንዱ የሆነው የሴታዊት የሴቶች ንቅናቄ መስራችና አስተባባሪ ዶክተር ስህን ተፈራም ተቋማቸው በኢትዮጵያ ሴቶች ማህበራት ንቅናቄ በኩል በቀረበለት ጥሪ መሰረት ተሳታፊ መሆኑን ገልጸው በትግራይ ክልል ያለው ግጭት በዋናነት ሴቶችና ህጻናትን ተጎጂ እንደሚያደርግ በማስታወስ መሰረታዊ የሰብአዊ ድጋፍ ለማድረግ የሚያስችል ሁኔታ በግጭቱ ተዋናዮች በኩል እንዲመቻች ጥሪ አቅርበዋል። እንግዲህ በኛው እንደምታ በኔዋ ማስተባበር ነው የተጻፈው እና አጋር ድርጅቶች አብዛኞቻችን ሰብዓዊ መብት እና የሴቶችና ሕጻናት መብት ላይ የሚሰሩ ድርጅቶች ናቸው። ይህ ኔትወርክ አባላትን ነው የጠየቀው አንብቡና ከተስማማችሁበት ፈርሙ ብለው ኮሜንቶች ልከን በኮሜንቶቻችን መሰረት አስተካክሎ ነው የፈረምነው። ዋናው ነገር ምንም አይነት ግጭ የእርስ በርስ ጦርነት ልንለው እንችላለን። በዋናነት የሚጎዳ የሚጎዳው ሴቶች ነው። ሴቶች ብዙ ጊዜ በጦርነት ባይሳተፉ መጀመሪያ ተጎጆች ሴቶች እና ህጻናቶቻቸው ናቸው። እና ይሄ እንደሚያሳስበን በመናገር ነው። ዋናው ነገር ንጹሀን እንዳይጎዱ። አሁን በዚች በትንሽ ቀናት ራሱ ብዙ ዜጎቻቸው ወደ ሱዳን እየተሰደዱ እንደሆነ አይተናል። እና በተቻለ መጠን መደረግ ያለበት ነገር ከሁለቱም በኩል ንጹሀንን የመጠበቅ ነገር ነው። በተቻለ መጠን ሲቪሊያን በማይጎዱበት መንገድ ቀጠር ከዚህ የባሰ መቃረን ሳይመጣ ህዝብ ለህዝብ ከዚህ በላይ ሳይጎዳዳ የዩማኒታሪያን ኮሪዶር በተለይ ደግሞ ንጹሃን የትም ቦታ ቢሆን በየትኛውም ክልል ያሉ አሁን በስጠት ያሉ የእኛ ዜጎች የሰብአዊ ቃቸው ማግኘት እንዲችሉ ነው ዋናው ነጥቡ። የኢትዮጵያ የሰብአዊ መብት ድርጅት ዳይሬክተር አቶ መሱድ ገበየው የትግራይ ክልል ከዚህ ቀደምም ከፍተኛ የሰብአዊ ድጋፍ የሚያስፈልገውና ከመቶ ሺህ በላይ የሚሆኑ ኤርትራዊ ስደተኞችን የሚያስተናግድ መሆኑን አስታውሰው፣ ህዝቡን ታሳቢ በማድረግ በግጭት ውስጥ የሚሳተፉ አካላት ለሰብአዊ እርዳታ ሁኔታዎችን እንዲያመቻቹ ጠይቀዋል። በተለይ በሰብአዊ እርዳታ ጉዳይ ላይ ምሳሌ ይህንን ግጭት የትግራይ ክልልን የሚያስተዳድረው ህወሀት በርካታ ኤርትራውያን ያሉበት የስደተኞች ካምፖች አሉ። አሁን እስካሁን የፌዴራል መንግስት ቁጥጥር ያላደረገባቸው ወይም ያልተቆጣጠራቸው ቦታዎች ላይ እና እነዚ አካባቢ ያሉ የኤርትራውያን ስደተኞች ዕጣ ፈንታ እጅግ እጅግ በጣም ያሳስበናል። ከዛ ውጭ ደግሞ የፌዴራል መንግስት እንግዲህ አሁን በእርግጥ የተቆጣጠራቸው አካባቢዎች ላይ የሲቪል ማህበረሰብ ድርጅቶችም ሆኑ ሌሎችም የሂውማኒታሪያን አሲስታንስ የሚያደርጉ ቀይ መስቀል ሌሎችም እንደነ ዩኤን ኦቻ እና ዩኤንኤችሲአር የመሳሰሉት ድጋፎቹን ለማድረግ አክሰሶችን እያመቻቹ እንደሆነ በፌዴራልም በኩል ይህን የሰብአዊ እርዳታውን የሚያደርግ ድጋፍ ለማድረግ ዝቁት እንደተላከ መረጃ ሰምተናል። በተለይ በተለይ ኑሯቸው ዝቅተኛ የሆኑ የማህበረሰብ ክፍሎች አሁን ከሀይል መቆራረጡ ጋር በተገናኘ እንደዚሁም ደግሞ በርካታዎቹ በተለያዩ በሴትኔትን በሌሎችም ድጋፎች የሚኖሩ ብዙ ሰዎች አሉበት እንደመሆኑ መጠን ይሄ ኦፕሬሽን አሁን ባለው ሁኔታ በረጅም ጊዜ የሚቀጥል ከሆነ እነዚህም የሰዎች ሲወድ አደጋ ላይ የሚጥለው ከጦርነቱ የማይተናነስ ጉዳት የሚያስከትል እንደመሆኑ መጠን በዚህ በኩል የአካል ደህንነትን የመሳሰሉትን መሰረታዊ ሰብአዊ መብቶችን እንዲከበሩ ለማድረግ የፌዴራል መንግስቱ በተለይ ኃላፊነት ወስዶ መስራት አለበት። ዘጠኙ መንግስታዊ ያልሆኑት ግብረ ሰናይ ተቋማት በጋራ ባወጡት መግለጫ በተጨማሪም በዚህ ዙሪያ የሚዘግቡ መደበኛና ኢመደበኛ መገናኛ ብዙሀን ውጥረትን ከሚያባብሱና ግጭትን ከሚፈጥሩ ዘገባዎች እንዲሁም ከወገንተኝነት እንዲታቀቡና በኃላፊነት እንዲሰሩ ጥሪ አቅርበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በመከላከያ ሰራዊት ቁጥጥር ስር በሚገኙት የአላማጣ ከተማና ዙሪያዋ የገጠር ቀበሌዎች ጊዜያዊ አስተዳደር ተቋቁሟል። ጊዜያዊ አስተዳደሩ የአካባቢውን ሰላምና ጸጥታ ከማስከበር ባለፈ ማህበራዊና ኢኮኖሚያዊ አገልግሎቶች እንዲቀጥሉ ያደርጋል ተብሏል። መስፍን አራጌ ዝርዝራለው ከራያ አላማጣ ተፈናቅለው በቆቦ መጠለያ ሰፍረው የነበሩ የአካባቢው ተወላጆች ቃል አቀባይ ሰለሞን ቀለሙ ለአሜሪካ ድምጽ ሬዲዮ እንደገለጹት ባለፈው ቅዳሜ ባላማጣ ከተማና በዙሪያዋ ባሉ የገጠር ቀበሌዎች በተደረገ ውይይት የራይ አላማጣን 15 የገጠር ቀበሌዎች እንዲሁም የአላማጣ ከተማን አራት ቀበሌዎች በጊዜያዊነት የሚያስተዳድሩ 114 ሰዎች ተመርጠዋል። ከዋት የፖለቲካዊ አደረጃጀት የነበሩት ሰዎችም እንዳለ ወርደው አዲስ ህብረተሰቡ ባመነበት ማለት ነው። ህዝቡ ራሱ ተሰብስቦ ራሱን የሚያስተዳድር እዛው ተወላጅ የሆነ በትምህርት ደረጃውም ታይቶ ተመዝኖ ይተዳድረናል ያሉትን ሰዎች መርተዋል። እያንዳንዱን ቀበሌ የሚያስተዳድሩት አካላት በስድስት ንዑሳን ኮሚቴዎች እየተዋቀሩ መሆናቸውንም ነው ቃል አቀባዩ ያስረዱት። አንደኛው ዋና ሰብሳቢ ነው ዋና አስተዳዳሪ ማለት ነው። ሁለተኛው ምክትል ሰብሳቢ፣ ሶስተኛው የህዝብ ግንኙነትና አደረጃጀት የስራ ዘርፍ ነው። አራተኛው እንደገና የኢኮኖሚ፣ አምስተኛው የማህበራዊ፣ ስተኛው የሰላምና የሽነት ጸጥታን በተመለከተ ማለት ነው። እነዚህን ስራዎች በቀበሌዎችም በወረዳዎችም እነዛ የተመረጡ ሰዎች ካለው የጸጥታ ኃይል ጎን ከመከላከያ ጎን ከአማራ ልዩ ኃይል ጎን ካለው ሁሉም የጸጥታ መዋቅር ጋር አብረው ጎን ለጎን መስራት ይችላል። ኮሚቴዎቹ ጸጥታን ከማረጋገጥ ጀምሮ መሰረታዊ አገልግሎቶችን የማስቀጠል ኃላፊነት አለባቸው ነው የተባለው። ህዝቡ ምን ይፈልጋል የሚለውን ነገር በህዝብ ግንኙነት እንዲምሟላ የተደረገ ነው። ኢኮኖሚያዊና ማህበራዊ የሚለው በመንግስት ሴክተሮች ለምሳሌ እንደ ጤና አይነት የተዘቡ ነገሮች አሉ እነሱ እንዴት መስራት እንዳለባቸው፣ ይሄ የተመረጠው ሰው ለህብረተሰቡ አገልግሎት እንዲሰጥና ያለውን ነገር ቁሳቁስ እንዲያሟላ መድኃኒትም ሆነ በመዘጋጃ ቤት የሚሰሩ ነገሮች፣ እንደዚህ መታወቂያ የሚፈልግ ሰው ይህን ይህን ነገሮች እንዲሰሩ ይደረጋል። ያው ሰብሳቢና ምክትል ሰብሳቢ ደግሞ ምንም ነገር ሰብሰብ አድርገው እንዲመሩ የተመረጡ ቀድሞ አመራሮች ላይ አላግባብ ያልሆነ ጫናና የበቀል ስሜት እንዳይንጸባረቅ የተደረገ ጥንቃቄ አለ። አዎ እሱ ላይ ደግሞ ምን ተሰርቷል መሰለህ? ህብረተሰቡ ወደ በቀል ሄዶ ይህ ዝም ብሎ ታች ያለውን የቀበሌ መሳሪያ የያዘ ምንም ያላደረገው መሳሪያ የተሸከመ እነሱ አይደለም፣ እዚህ ያሉትን ትናንሽ ሰዎች ጠርቶ ትላልቅ ባለስልጣንን አፍነው ሌላ ነገር እንዲሰራ ሁሉ እያስከተሉ ነበሩ። ሰው ስለሆኑ እንዲያው ቀለል ያለውን ነገር በጣም አስቸጋሪ ሰው እያስዘበስበ እያሳፍነ ብዙ ነገር እያስደረገ የነበረን ሰው የህዝብን ንብረት ይመዘብር ይሰርክ የነበረ ሰው ላይ ትኩረት ብናደርግና ይህንም ህግ ህግን መሰረት ባደረገ ወደ ህግ አሳልፋችሁ በማምጣት ህግ በወንጀሉ የሚቀጣበትን ነገር እንድንፈጠሩ። ሁለተኛ ወደ በቀል የምንሳሳት የለብን። ዝም ብሎ ምንሻ ነበረ፣ ሌላም ነገር ነበረ። ትናንሽ ጥቃቅኑን ነገር ሁሉ እያነሳን ሰውን የምንበቀል ና ምናሳ ሁሉ ሰው ጋር እንጣላለን። ምክንያቱም ለሀያ ሰባት አመት በእውነት በግዴታ አባል አድርጋለች ሁሉ ህብረተሰብ። ስለዚህ ሁሉ ጋር ልንጣላ ነው። ትኩረት ያለበትን ግን መሰረታዊ ችግር የነበረባቸውን በህዝብ ላይ ብዙ ነገር የሰሩትን ሰዎች ለይተን አሳንሰን ያለበቀል ህግ እንዲቀጣቸው አሳንሰን የመሰለ የአሜሪካ ድምፅ ሬዲዮ የተመራጮቹን አስተያየት ለማካተት ጥረት እያደረገ ሲሆን እንደተሳካ ይዘን እንቀርባለን። የደረሰን መረጃ እንደሚያመለክተው ተመራጮቹ ከዛሬ ጀምሮ ህዝባዊ አገልግሎቱን ጀምረዋል። አዲሱ አስተዳደር የተቋረጡ የትራንስፖርትና የባንክ አገልግሎቶችንም ያስጀምራል ተብሎ ይጠበቃል። ተቋርጦ የነበሩ የስልክ የመብራትና የውሃ አገልግሎቶች መጀመራቸውን ከቀናት በፊት በነበረን ዘገባ ላይ መጥቀሳችን ይታወሳል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን ሰፋ ያለውን ጊዜ ወደሚወስደው ወደ ውይይት መሰናዷችን እናልፋለን። በኢትዮጵያ የመከላከያ ሰራዊትና በህወሀት በሚመራው የክልሉ ኃይል መካከል በትግራይ ክልል በመካሄድ ላይ ያለው ውጊያ ቀጥሏል። የኢትዮጵያ መከላከያ ሰራዊት በውጊያው በርካታ አካባቢዎችን መቆጣጠሩንና ትልሙን ለማስፈጸም ወደፊት እየገፋ መሆኑን ከጦርነቱ የመጨረሻ እርከን ላይ መድረሱንም ጨምሮ ይናገራል። የኢትዮጵያ መንግስት የህግ ማስከበር ስራ ባለው በዚህ ወታደራዊ እርምጃ ሶስተኛ ምዕራፍ በሰባ ሁለት ሰዓታት እጃቸውን እንዲሰጡ ሲልም ለህወት አመራሮች ማስጠንቀቂያ ሰጥቷል። ህወሀት በበኩሉ ወደ መቀሌ የሚመጣውን ኃይል መክቶ ማስቆሙን ገልጿል። በንጹሐን ዜጎች ላይ ሆን ተብለው መፈጸማቸው የሚነገሩትን ጉዳቶች ጨምሮ በውጊያው ሳቢያ ለመፈናቀልና ለበረታ ጉዳት የሚዳረጉ ዜጎች ጉዳይ፣ የግጭቱን ተጨባጭ መንስኤዎችና የሁለቱን ወገኖች ለየቅል አላማና ግቦች፣ እንዲሁም ሌሎች በርካታ ተያያዥ ጭብጦች በሁለቱ ወገኖች ከሚሰሙት መግለጫዎች አልፎ ለመመርመር የታለመ ውይይት ነው። ቀጥሎም እናስደምጣችሁ። በርዕሰ ጉዳዮቹ ላይ ወታደራዊ ትንታኔና እይታቸውን እንዲያካፍሉን በውጊያው በሁለቱም ወገን በቀጥታ ተሳታፊነት የሌላቸው ሶስት አንጋፋ የጦር መኮንኖችን ጋብዘን አወያይተናል። ውይይቱን የመራው አሉላ ከበደ ነው፣ ሁለተኛውን ክፍልም ይዞ ቀርቧል። የዛሬው ውይይት በቅዳሜው የመጀመሪያ ክፍል ውይይታቸው እልባት ካደረጉበት ጭብጥ ይጀምራል። ጀነራል፣ መስፍን ወደ እርሶ ልመለስ። መፈጠር ያልነበረበት ነገር ግን አንዴ በሰሜኑ እዝ ላይ ጥቃት ከተፈጸመ በኋላ ምርጫ ያልነበረው ወታደራዊ ግጭት ነው ነው ያላችሁት። በተመሳሳይ ሶስታችሁም ቀደም ብሎ እንደተባለው በግጭቱ ጠባይ፣ በነበረው ሁኔታ በከተሞች ውስጥ ጭምር የሚካሄድ ውጊያ እንደመሆኑ፣ እንዲህ ባለ ውጊያ ከተፋላሚ ወገኖች ውጪ ሰላማዊ ዜጎች ላይ የሚደርሱ ጉዳቶችን እንዴት መቀነስ ይቻላል? እርስዎ የአየር ኃይል ጀነራል እምኖት እና በተለይ የቦምብ ድብደባዎችን መለከተ የተለያዩ ድምፆች እንሰማለን። በህወሓት በኩል ወይም በትግራይ ክልል መንግስት በኩል ዩኒቨርሲቲ ላይ ተጣለ የተባለ ዜና ሰምተናል። ኢላማ ያደረገ ጥቃት ነው እየተፈጸመ ያለው ሲሉ ይከሳሉ። በኢትዮጵያ መንግስት በኩል ደግሞ አብያተ ክርስቲያናትን፣ ትምህርት ቤቶችን የመሳሰሉ ህዝብ የሚበዛባቸውን ቦታዎች ሆን ብለው መሸሸጊያ ያደርጋሉ። ይህን አይነት ሁኔታ እንዲፈጠር የሚል ክስ ይሰማል። እንዴት ነው ሰላማዊ ዜጎች በማይገዱበት ወይም ጉዳቱን መቀነስ በሚቻልበት ሁኔታ እንዲህ ያለ ከተማ ውስጥ ህዝብ የሚበዛበት ቦታ የሚደረግ ወታደራዊ ግጭት ሊከናወን የሚችለው? ጀነራል መስን፣ መልካም። ይሄ መሸሽ የሚካሄደው ጦርነት ነው በሁለት ቡድኖች መካከል የራሳቸውን የውጊያ የበላይነት ለማስፈን የሚደረግ ታክቲካል የሆነ አካሄድ አለ እና በዚህ መካከል በተቻለ መጠን በተቻለ መጠን የሰላማዊ ህዝብ መኖሪያን የሰላማዊ ህዝብ ያለበትን አካባቢ ማጥቃት ለሁለቱም ተዋጊ ወይም ደግሞ ተጻራሪ ቡድኖች የሚሰጠው ጥቅም የለም። ምክንያቱም ሁለቱም ቡድኖች የህዝቡን ወገንተኝነት ወይም ደግሞ ህዝብ እነሱን እንዲደግፍ ይፈልጋሉ። የሆነ ሆኖ ግን አንዳንድ ጊዜ ከቁጥጥር ውጭ የሆነ ምናልባትም ደግሞ እዛ ውጊያ ውስጥ የሚገቡት ሰዎች የሚገቡት መሪዎች ከቁጥጥራቸው ውጭና የሲቪሊያኑን ለመከላከል የሚያስችል ሁኔታ ውስጥ ላይሆኑ ይችላሉ። ይሄ በእኛም ጊዜ ያየነው ነገር ነው። እና በተለይም ደግሞ ህወሓት እንዲህ አይነት ውጊያ በሚኖርበት ጊዜ ህዝብን አጋልጦ ሰጥቶ፣ ወይ ህዝብ ከመንግስት በኩል በሚደርስበት ጥቃት መንግስትን እንዲያማረን እና ከመንግስት ድጋፍ እንዲወጣ ለማድረግ ወይንም ደግሞ በህዝብ ላይ ጥቃት ሲደርስ ያ ህዝብ ሸሽቶ ወደ እነሱ እንዲገባ ለማድረግ የሚደረግ ተጽዕኖ አለ። ከዚህም በተረፈ ደግሞ መሳሪያ መቼስ አንዳንድ ጊዜ ከሰማይም ላይ በሚጣልበት ጊዜ ሲቪሊያኑን ያለበትን አካባቢ በተለየ ደግሞ ብዙ ሲቪሊያን የሚኖርበት ከተማን የመሰለ መንደርን የመሰለ አካባቢን በተቻለ መጠን አቮይድ ለማድረግ እና እዚህ አካባቢ ላይ መሳሪያ እንዳይጣል ብዙ ጊዜ ጥረት ይደረጋል። እኛም ያው ያለፍንበት ሁኔታ ነው እና ጥለን ሕሊናችንን ከሚያቆስለን ወይንም ደግሞ ሕዝብ ላይ ጉዳት የሚያደርስ ነገር ከሚደርስ ጠላት ባይመታ ይሻላል እያል የምንተዋቸው ታርጌቶች ሁሉ አሉ። ግን ህዋት ከአሁንም በፊት በምናውቀው ታሪኩ በባህሪው የአየር ድብደባም ሆነ ሌላም የከባድ መሳሪያ ድብደባ ሲበዛበት ሕዝቡ ውስጥ ወደ መሸሸግና ሕዝቡ ውስጥ ወደ መጠለል እና ሕዝቡን አጋልጦ በመስጠት ህዝብን ደበደቡ፣ ህዝብ ላይ እንዲህ ያለ ጉዳት አደረሱ የሚለውን ነገር አጋኖ ለማቅረብ ይሞክራል። የሆነ ሆኖ ግን በተቻለ መጠን እንዲህ ያለ ጦርነት በሚካሄድበት ጊዜ በመሀል ላይ ሊጎዳ የሚችል ሲቪሊያኖች ይኖራሉ። አይ ቲንክ ደግሞ የትግራይም ህዝብ እንደዚህ ያለ ጦርነት እንዲህ ያለ ውጊያዎች ብዙ አይቶ ስለሚያውቅ ጦርነት ውጊያ በሚነሳበት ጊዜ አካባቢውን ጥሎ የመሄድ እና ከአካባቢ የመሸሽ ልምድ አለው። ሆነ ሆኖ ግን አንዳንድ ጊዜ ጉዳት አይደርስም ማለት አይደለም። ጉዳት ሊደርስ ይችላል። ግን በተቻለ መጠን ጦሩ ይህንን፣ አመራሩም ቢሆን በሲቪሊያን ላይ ሊደርስ የሚችለውን ጉዳት በተቻለ መጠን በተቻለ መጠን አነስተኛ እንዲሆንና ሲቪሊያንስ ካሉበት አካባቢ ጦርነቱ እንዳይደረግ ለማድረግ ይሞከራል። ግን ይሄ እንግዲህ የትንኮሳም ጉዳይ ስላለ ምናልባት ህወሓት ደግሞ ይሄንን አጋጣሚና ይሄንን እድል አገኘው በማለት ሲቪሊያኖች ሆኖ አንዳንድ የእምነት ተቋማት ውስጥ ሆኖ የመተኮስና የአካባቢን ተመቶ የፕሮፓጋንዳ እና የዚህ የፖለቲካ ጥቅም ለማግኘት የሚያደርጉት ነገር አለ። ጦርነት ውስጥ አንድ ጊዜ ከተገባ በኋላ የተዋጊውንም ስሜት ለመቆጣጠር የሚያስቸግርበት ሁኔታ ይኖራል። ያ እንግዲህ አዛዦቹ ይህንን ሁኔታ አይተው በተቻለ መጠን ሲቪሊያንስ እንደዚህ አይነት ችግር ውስጥ እንዳይወድቁ የሚቻላቸውን ሁሉ ጥንቃቄ ያደርጋሉ ብዬ ነው የማስበው። መልካም ጀነራል አሰፋ፣ ወደ እርስዎ ነው የምመጣው። እንደተገለጸው በአንድ ሀገር ውስጥ ግጭት ከተቀሰቀሰ በኋላ ከግጭቱ ባሻገር የከፋ ጉዳት እንዳያስከትል የሚደረጉ ጥረቶች በተፋላሚ ወገኖች የሚጠበቁ ቢሆንም፣ ጀነራል መስፍን ቀደም ብሎ የጠቀሱትን መጠቀማቸው የሚያስጠይቀውን ወይም የሚያስኮንነውን ያህል ይህ ግጭት ዓለም አቀፋዊ ገጽታ እንዲኖረውም እየተደረገ ነው የሚል ትችት እየቀረበ ነው። ቀደም ሲል በትግራይ ኃይሎች የተተኮሱ ሮኬቶች ኢትዮጵያ ብቻ ሳይሆን ጎረቤት ኤርትራ ላይም ወድቋል። ኤርትራን ወደዚህ ጦርነት ውስጥ ጎትቶ ለማስገባት የተደረገ ጥረት ነው ነው አብዛኞቹ የሚሉት። የኤርትራ ጦር በዚህ ውጊያ ውስጥ ይሳተፋል የሚል ክስም በትግራይ በኩል ያቀርባሉ። እዚህ ላይ ምን ይላሉ ጄኔራል አሰፋ? አሁን ጦርነት ከተከፈተ በኋላ ምን መሆን አለበት፣ ሲዝሉ ከሚሊተሪ ታርጌቶቹ እንዴት መለየት ይቻላል? ምንም መሆን አለበት፣ ይሄ ሪክ በህዝቡ የሚያርፈው ሪክ አነስተኛ መሆን አለበት የሚባል ከመነጋገራችን በፊት አንድ ነገር እንደኔ አመለካከት ወይም ሀሳብ ከሆነ ይሄ ጁንታ የሚሉት ሀይል ይሄ ውጊያ አከፋፈቱ በራሱ ሰው እንደተገለጸ የሴኩቴሬ የሚባል ሲናገር ነው የሰማሁት የኢትዮጵያ ሰራዊት ሊመታኝ እየተዘጋጀ ነው እያለ ሲያማርር። ነገር ግን በሰራዊቱ በሰሜን እዝ እሱ ደግሞ ውስጥ ለውስጡን ሰራዊቱን ለመምታት እቅድ እቅድ ሲያቀድ የቆየውን በሴኩቴሬ አነጋገር በእስራኤሎች በአረብ መከበብን አድርጎ ነው ያመሳሰለው። ይሄ በሱ ይሰራል ወያ በኢትዮጵያ ውስጥ እስራኤሎች እና አረቦች አንድ አይነት ህዝቦች አይደሉም። የራሳቸው ክልል ያላቸው አሁን ተደብቆ የሚገኘው አመራር የህወሀት መሪ ህዝቡን አይጨምርም። በዚህ አይነት ሴራ የኖረና መጨረሻ ራሱ የአገሩን አመራር ትቶ የወጣ ላጠደው እቅድ በቂ ዝግጅት አድርጌያለሁ ብሎ ያሰበ እንደነበረ አሁን ይህ ሁሉ ሸፍነን እኛ ይህ ሁሉ ሸፍነን ህዝቡ እንዳይመታ ህዝቡ እንዳይመታ የሚለውን የኢትዮጵያ አስተሳሰብ የህወሀት አመራር ግን ኢትዮጵያ ከችግሯ ለማላቀቅ ወይም ደግሞ ከችግሮቿን እየነቀሰ ህዝቡም እያስማማ ታላቅነቷን እየመለሰ የሚጓዝ አልነበረም። ይልቁንም የተለየ መሳሪያው ከውጭ ሲያከማች አሁን በኢትዮጵያ ውስጥ ተተኩሶ የማይታወቁ ሚዛይሎችን በየከተማው እየጣለ ነው የሚገኘው። ይህ የምናመጣው ይህ ኢትዮጵያን በሚያስብ ቡድን ይሆን ኖሮ ከተፈጠረበት ጊዜ ጀምሮ እስካሁን ባለው ሁኔታ የሚመለከተው ለኢትዮጵያ አመራር ደህንነት፣ ወይም ደግሞ ያላትን ቁስል ለማሻር የሚችል ሆነ አይደለም። የገባሁ እኔ መታዘብ የሚችለው ከምን ብትለኝ፣ ራሱ ሲገባ ሀሳብ ኖሮት ኢትዮጵያ ውስጥ ገብቼ የውስጥ ይሁን የውጭ የኢትዮጵያን ችግር እፈታለሁ ብሎ ሳይሆን ያገኘው ሁኔታ እና በዚህ በአጋጣሚ ያገኘው ስልጣን ለመጠቀም ብቻ ስለሆነ ነው። ይሄ ከምን ይጀምራል መሰለ ራሱ የኢትዮጵያ ውስጥ እንኳ የውስጥ ድንበሮች፣ የክልሎች ወይም ደግሞ በድሮ የክፍለ ሀገሮች ወሰን ያለ አግባብ ተከልሎ ከሆነ እና የራሱን ክልል ለማስፋፋት ቢፈለግ በስርዓቱ ዳኝነቱ የያዘው በእጁ ስለሆነ በስርዓት ለህዝብ ቀርቦ ይሄ የት ስህተት አለ የሚባለውን ነገር እያስዳኘ ዳኝነት እየሰጠ ሳይሆን በሚስቴ በውስጥ ብቻ በማስፋፋት የራሱን ጥቅም ብቻ ሲጠብቅ የኖረን ነው። ከዛም በኋላ ደግሞ በከተሞች በአዲስ አበባ ወይም በክልሎች ያሉትን ለራሱ ጥቅም ብቻ የከተማ ቦታዎችን በልዩ ልዩ መንገድ በማካበት ሀብት በማደለብ ለራሱ ሀብት ብቻ እና ለወደፊቱ ለሚያስበው ብቻዬን አያል ሆናለውን ከማዕከል የኢትዮጵያ ሕዝብ የሚገኘው ሀብት የሰራዊቱም ይሁን የተከማቸውን ሁሉ ሲያጋግዝ የቆየ በመሆኑ ይሄ ፍጹም ለኢትዮጵያ የማይበጅ እንደነበረ ነው። በቃ ኢትዮጵያ ታላቅ ህዝብ ሆኖ ሳለ ለሁሉም የሚጠቅም ሆኖ ሳለ በሰላም ሩ አስተዳደር ሰጥተው ህዝቡ በስራ ገብቶ ቢበለጽ እንዳሉት እነሱ የማዕከላዊ ገቢ ያለውን ህዝብ እንዲሆን የሚፈልግ ከሆነ በእጁ ነበረለን። ራሱ ነው እስከመጨረሻ እስከ ሀያ ስምንት አመት ሲመራ የቆየው። ሰራዊቱም የኢትዮጵያ ሰራዊት አላደረገውም። እኔ የማውቀው እኔ የተቀጠርኩበት በሁሉም ብሄር ብሄረሰብ የተቀጠረ ሰራዊት ነው የነበረ። ስለዚህ የኢትዮጵያ አሁን ትልቁ ታርጌት ይህም ቡድን ማጥፋት ስለሆነ እንዴት አድርጎ ይህም ቡድን የትግራይን ህዝብ ሳይጨምር እንዴት ሰራዊቱ ንቅናቄውን ያደርጋል፣ በምን አይነት ስልትና ስትራቴጂ መንቀሳቀስ ይገባዋል፣ ከሌሎች ኢትዮጵያውያን ይልቅ በትግራይ ህዝብም መልካም እድል መሆኑን ነው የሚገነዘበው። መልካም ጀነራል መርዳሳው ደርሶ ነው የምመጣው። አሁን በመጨረሻው ጀነራል አሰፋ ከተናገሩትም የሚለጥቅ በሁለቱም በኩል አስተያየት የተሰጠበትን ጨምሮ ሰላማዊ ህዝብ ላይ የሚደርስን አደጋ እንዴት መቀነሱ ይቻላል? አያይዘውም ደግሞ እንዲህ ያለ ውጊያ ከተማ ውስጥ የሚካሄድ ምናልባትም ብዙዎችን የሚመለከት መጠነ ሰፊ ጉዳት እንዳያደርስ ጥንቃቄ የሚጠይቀውን ያህል የተራዘመና የበዛ ጉዳት የሚያስከትል እንዳይሆን የተራዘመ የተጓተተ ብዙ ጉዳትም በረጅም ጊዜ ውስጥ የሚያመጣ ጦርነት ሊቀየር አለመቻሉን በምን ማረጋገጥ ይቻላል? አዎ ይሄ አሁን ጥፋት ያደረጉት እነዚህ ጁንታ የተባሉ አመራር የሚሰጡ ሰዎች ትልቅ ስህተት ረስቷል። ሁለት ነገር ተሳሳቱ። አንደኛ እነሱ እያጠፉ ጥፋተኛ እየሆኑ ምንም ሳይሆኑ በማዕከላዊ መንግስት ያልሆነውን ነገር እየተናገሩ ያልሆነውን ነገር እየፈጸሙ አፈንግጦ እያሉ ምናልባት ማዕከላዊ መንግስት ነው መጀመሪያ ጦርነት መክፈት የነበረ፣ ህግን ለማስከበር እነሱ ሲመሄዱባቸው ቶክስ ቢከፍቱ ኖረው በእውነት ቢከፈቱ ኖረው ትክክለኛ እንድመ ማዕከል የተከፈተ ይመስል። አንደኛ አስቀድሞ ምንም ሳይሆኑ በሰላም የኖረውን ሁለት አመት ተኩል በሰላም የኖረው ሌላ ቦታ ጦርነት መፈናቀል መሞት እያለ ትግራይ ግን በሰላም ይኖር ነበር። የመጀመሪያ እሳት ያቀጣጠሉት እሳት የለኮሱት ህዝቡን ማቃጠል የጀመሩ ራሳቸው ነው። ሲታት ነው ይሄ ሁለተኛ ውጊያውን ካሰቡ ህዝብ ውስጥ ተቀምጦ ከተማ ውስጥ ሆኖ አይደለም መዋጋት ያለባቸው፣ ወታደራዊ መሬት ይዞ ነው መዋጋት ያለባቸው። መቀሌ ውስጥ ሆኖ እንዴት ውጊያ አይከፈታል? ከተማ ውስጥ የሆነ ውጊያ መክፈት ያለ እነሱ ሲተኩሱ፣ ህዝቡ ደግሞ አጸፋ፣ ሌላው ተቃራኒ ደግሞ ሲተኩስ፣ ከተማ ውስጥ ያለው ህዝብ መ ህጻናቱ፣ ሽማግሌዎቹ፣ ነብሰ ጡሮቹ፣ ብዙዎቹ ይጎዳሉ። ይህን አውቆ መጀመሪያ ወጥቶ ወደ ወታደራዊ ውጊያ የሚገባ ከሆነ ወታደራዊ መሬት ከከተማ ውጪ መያዝ ነበረበት። ምሽግ አዘጋጅቶ በዛ ምሽግ መዋጋት የሚልበት አሁን በከተማ ውስጥ መሽጎ የሚዋጋ ከሆነ ህዝቡ አይጎዳም ማለት አይደለም። እዛ ቢኤም አለ፣ መመርፍ አለ፣ አየር መቃወማዎች አሉ፣ ታንኮች አሉ። እነሱን ለማጥማት የሚሰነዘረው ሰላማዊ ህዝብን ያጣው ይሄ ይሄ ትልቅ ጉዳት ነው። ግን መደረግ ያለበት በተቻለ መጠን በተቻለ መጠን በሁለቱ ወገን ሰላማዊ ህዝብ መጎዳት የለበትም። በሁለቱም በኩል ደግሞ ቁስለኛ ቢገኝ ሁለቱም ደግሞ እኩል መክርዛ ቁስለኞች የህክምና እርዳታ ማግኘት አለባቸው። ሌላ የግፍ እስካሁን ድረስ ሰሜን እዚህ ላይ የፈጸሙት ግፍ በእውነቱ አሳፋሪ ነው። ተመሳሳይ ነገር መደረግ የለበትም። ሰብአዊ መፍት መከበር አለበት። በዚህ በጦርነቱ ምክንያት እየተሰደዱ ነው ያሉት። ይሄንንም አስንትን ማለት አለባቸው። ስለዚህ እነሱ እጃ ውስጥ ገብቷል። ህግዙን እያቃጠሉ ነው። አሁንም መፍተው እነሱ እጅ ነው እነሱ እጅ ነው የምለው ምንድነው? እነሱ በሰላማዊ ህዝብ በሽማግሌዎች እጃቸውን ቢሰጡ መንግስት ህዝብ የሚሰጣቸውን ይስጣቸው። አንድ እኮ አንድ ወታደር ውጊያ ውስጥ ገብቶ እኮ ህይወቱን መስዋዕትነት አድርጎ ከሚቃጠለው ህይወቱን አሳልፎ የሚሰጠው ሌላ ሀገሬ ከሚበደል ህዝቤ ከሚዋረድ፣ እኔ ልሙት ብሎ እኮ ነው ውጊያ ውስጥ የሚገባው። እነሱም እኔ እኛን ለህዝባችን ስንል ለትግራይ ህዝብ ስንል ለህፃናቱ፣ ለአረጋዋኑ፣ ለእነዚህ ለእናቶች የእኛ መስዋዕት ይሁን እኛ የትግራይ ህዝብ መሪዎች የነበረ ሀገራችን የተቻለን ኃይል ሰርተናል። አልሰራችሁም፣ አጥፍታችሁም ባህላችሁ እናንተ የኢትዮጵያ ህዝብ ፍርዱን ይስተን ብሎ እጃቸውን ቢሰጡ የሚሻል ይመስለኛል። ይህን ካደረጉ ውጊያው ሚቀ ከውጊያ የምናሰርፈው ነገር የለም። በዚህ በሁለቱ ወገን ሰው ነው የሚሞተው፣ ሀብት ነው የሚባክነው፣ ሀብት ነው የሚቃጠለው። እነሱ ሞ አሳጠር የምችሉት እነሱ ነው። መልካም ጀነራል መስፍን፣ ወደ እርስዎ ነው የምመጣው ይሄ የንጹሐንን ጉዳት ለመቀነስ የሚለውን በእርሶ በኩል የሚታየትን አስተያየት በሰፊው ሰጥተውበታል። ውጊያ የተራዘመ እንዳይሆንና የሚያደርሰውም ጉዳት የዚያን ያህል መጠነ ሰፊ እንዳይሆን ምን ማድረግ ይቻላል የሚለውን ምናልባት ከመጨረሻ ጥያቄ ጋራ ወደ ኋላ ተመልሰው ሲያዩ ድም በመንስኤነት በሁላቸውም በኩል የተገለጹ ነገሮች አሉ። ነገር ግን ሀገር በማያስፈልጋት ጦርነት ውስጥ ነው የገባችው፣ እንደ እናንተም አስተያየት ተገዳን የገባችው የሚለውን ስትመለከቱ ዝርዝር ሀሳቦችን አንስታቸዋል። ይህን ወታደራዊ ግጭት ማስቀረት አይቻልም ነበር ወይ? ከሆነስ በምን መልኩ ሊቀር ይችል ነበር? መቼስ ይህንን ውጊያ ይህንን ጦርነት ከመጀመር ካለመጀመር ሕዝብ ጋር ያለውን ጉዳት እና የጦርነቱን አፈጻጸም ስናየው መጀመሪያውኑ የህዋት ቡድን ከኢትዮጵያ ጦር ጋር ተዋግቼ ድል አደርጋለሁ እና የበላይነት አገኛለሁ ብሎ ለማለት ይሄ እውነታ እንዳልሆነ ያውቃል። ስለዚህ አሁን አንድ እስከዛሬም ድረስ በተሳሳተ አመለካከት ላይ የተጀመረ ወይም ደግሞ በእብሪት ላይ የተገነባ ኮንፊደንስ ስለሆነ መጀመሪያ በሆይ ሆይታ ላይ እና በበለው በለው ላይ ይጀመርና ነገር ግን መጨረሻ ላይ ይሄ ነገር እውነታው ከአንድ አገር የወታደራዊ ኃይል ወይንም ደግሞ ከአንድ ከፍተኛ የህዝብ ድጋፍ ካለው የጦር ኃይል ጋር ተዋግቶ ማሸነፍ እንደማይቻል ገብቷቸዋልም ያውቃሉም ይሄንን። እና ይሄንን የሚያደርጉት ይህንን ውጊያ የጀመሩት የትግራይን ህዝብ በጅምላ ሊያጠቃህ መጣ ወይንም ደግሞ የትግራይን ህዝብ ተስማምተው የጀመረው ጦርነት ነው ለማሰኘት፣ እና በትግራይ ህዝብ ላይ የተቃጣ ጥቃት ነው ለማሰኘት፣ ህዝቡን ወደ ጦርነት ውስጥ ለማስገባት ከግራ ከቀኝ ጉዳት እንዲደርስበትና የሚደርሰውን ኮላተራል ዳሜጅ እንደ ጥቃት በእውቀት ላይ የተሠራ ወይንም ደግሞ አውቆ የተሰራ ጥቃት ነው ብለው በማሳመን ህዝቡን ወደ ጦርነት ውስጥ እንዲገባ ለማድረግ ነበረ እስካሁን ድረስ የነበራቸው ምኞትና ፍላጎት። ነገር ግን ይህ ነገር አንደኛ ለኢትዮጵያም ህዝብ ቢሆን የኢትዮጵያ ህዝብ አጀንዳ የላቸውም። ከመጀመሪያውም ጀምሮ ይሄ ቡድን የራሱን የፓርቲውን ወይንም ደግሞ የቡድኑን አጀንዳ ብቻ ይዞ የሚሄድ እንጂ የትግራይንም ህዝብ ፍላጎትና የትግራይንም ህዝብ ጥቅም የሚያስጠብቅ ሆነው አይደለም። የትግራይ ህዝብ ከኢትዮጵያ ህዝብ የተለየ ጥቅም አይኖረውም ሊኖረውም ደግሞ ዘላቂ ጥቅም ያገኛል ማለት አይቻልም። ምክንያቱም የትግራይ ህዝብ ህልውና ከኢትዮጵያ ህልውና ጋር የተያያዘ ነው። የሆነ ሆኖ ግን የእነኝህ ቡድኖች ፍላጎት እንዲህ አይነት ጦርነት ተከፍቶ ህዝቡ ተማግዶ ህዝቡ የእኔ ጦርነት ነው፣ የእኔ ጉዳይ ነው ብሎ እንዲዋጋና ህዝቡ ደም እንዲቀባ ለማድረግ የጀመሩት ነገር ስለሆነ ይህንን አይነት አላማ የኢትዮጵያ ጦር ስለሚረዳ፣ የኢትዮጵያን መንግስት፣ የኢትዮጵያን ህዝብ ስለሚረዳ ህዝቡንና ሰዋትን ለይቶ በተቻለ መጠን የሚደርሰውን ጉዳት ቀንሶ አስፈላጊው ድል እንዲበሰር ማድረግ የጦሩ ኃላፊነት ነው። ግን በዚህ መሀል ጦርነቱ ሊራዘም ወይም ላይራዘም የሚችልበት ዋናው ምክንያት የህወሀት ቡድን በህዝቡ ውስጥ ተደብቆ በህዝቡ ውስጥ ቀለላ አድርጎ ህዝቡን እንደ እንደ ሆስቴጅ እንደ ሺልድ ይዞ የሚዋጋ ከሆነ ይሄ ጦርነት የግድ ፕሮትራክትድ መሆኑ ወይም ደግሞ ጊዜ መፍጨቱ አይቀርም። ምክንያቱም ህዝቡንና የዚህ የህወሀትን ቡድን ለይቶ መምታትና ለይቶ ጦርነቱን ፍጻሜ ማስተካከል ስለሚያስፈልግ ወደ መራዘሙ መሄዱ የሚቀር አይመስለኝም። አሁንም ቢሆን ይሄ እንግዲህ የሚደረገው ከህዝቡን ጉዳት ለመቀነስ ሲባል ነው። ይሄ በመጨረሻም ላይ ቢሆን ይሄ ውጊያ ካለቀ በኋላ ህዝቡን እንደገና ማቋቋም ህዝቡን እንደገና የደረሰበትን ጉዳት እንደገና አክሞ ከኢትዮጵያ ህዝብ ጋር ስሜቱን አንድ አድርጎ ወደ ልማቱ እንዲሄድ ማድረግ ስለሚያስፈልግ መጨረሻ ላይ የሚሆን ጉዳቱን ማከም ያው የኢትዮጵያ ሕዝብ ጉዳይ ነው የሚሆነው። ስለዚህ እንዲህ አይነቱ ነገር እንዳይገጥም በተቻለ መጠን ጊዜ ላይ ብቻ አተኩረን ሕዝቡ ላይ ሊደርስ የሚችለውን ጉዳት ሳንቀነስ ዝም ብለን መደፍጠጡ ትክክል ላይሆን ይችላል። ይህንን ውሳኔ በግንባር ላይ ያሉት እዛው ግንባር ላይ ያሁን የሚዋጉት ሰዎችና አዛዦች ይህን ነገር ስለሚያዩና ይህንን ነገር ስለሚወስኑ በነሱ ውሳኔ እና በነሱ ፍጥነት ውጊያው የሚካሄደው። ወይ ውጊያ የተለያየ አይነት ውጊያ አለ። አሁን ወደ ከተማ እየተቃረቡ ህዝብ ወደ በዛበት አካባቢ ሲቃረቡ ታክቲካሊ የውጊያውን አይነቱን እና ባህሪውን እየለዋወጡ እንደዛ አይነት ውጊያ ለከተማ ውጊያ የሚመጥን ኃይልና ጦርና ልምድ ያለውን ጦር በማሰለፍ የተሻለ ድል ሊገኝ የሚችልበትን ሁኔታ አዛዦቹ ይወስናሉ ብዬ አስባለሁ። ግን ከመራዘሙ አንጻር ሲታይ የውጊያው ወይም የጦርነቱ ሁኔታ ነው የሚወስነው። ካም አመሰግናለሁ። በኢትዮጵያ ወቅታዊ ሁኔታ ይልቁንም ደግሞ በሰሜን ኢትዮጵያ እየተካሄደ ያለው ወታደራዊ ግጭት ዙሪያ ሰፊ ውይይት ነው ያደረግነው። ሜጀር ጀነራል መርዳሳ ሌሊሳ፣ ብርጋዴር ጀነራል አሰፋ አፈሮም፣ ብሪጋዴር ጀነራል መስፍን ኃይሌ እንግዶቼ ረጅም የሙያ ልምዳችሁን በኢትዮጵያ ሁኔታ ላይ የሚያሳስባችሁን ጨምሮ ለማካፈል ጊዜያችሁ ወስዳችሁ ስለተገኛችሁ ከልባ አመሰግናለሁ። እግዜር ይስጥልኝ። አድማጮች የዚህ ውይይት ሙሉ ክፍል በዌብሳይታችን እና በፌስቡክ ገጻችን ላይ ታገኙታላችሁ። ከዚያ መከታተል ትችላላችሁ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳ ናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትስታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።